የዩናይትድ ስቴትስ መንግስትና በዓለም ዙሪያ የሚገኙ በርካታ ሀገሮች ከፍተኛ ትኩረት ቢሰጡትም ዓለም አቀፍ ሽብር በተለይም በሽብር ተዋናይ ግለሰቦች በተናጠል የሚፈጸም የሽብር ጥቃት አሁንም አደጋ ደቃኝነቱ እንዳለ ለመንግስታትም አዳጋችነቱ የእሁድ ኦርላንዶ የፍሎሪዳ ግዛቱ ጥቃት ማረጋገጡ ተዘገበ። የኦርላንዶ ጥቃት ራሱን እስላማዊ ግዛት በሚል ከሚጠራው እስላማዊ ጽንፈኛ ቡድን ጋር በቀጥታ የተገናኘ ስለመሆኑ እስካሁን አንዳችም ሁነኛ አመላካች አለመኖሩን የዩናይት ስቴትሱ የፌዴራል ምርመራ ቢሮ ኤፍቢአይ ዲሬክተር ጄምስ ኮሚ አስታውቀዋል። ዲሬክተሩ አክለውም ድርጅታቸው ግለሰቡ በኢንተርኔት አማካኝነት በሚሰራጩ የሽብር መረጃዎች የአክራሪነትን አቅጣጫ ወይም ፈለግ የተከተለ ነው የሚል እምነት እንዳለው ተናግረዋል። ዋናና መቀመጫውን በዋሽንግተን ዲሲ ያደረገው ዓለም አቀፍ ጉዳዮች ጥናት ተቋም ብሩኪንግስ የውጭ ፖሊሲ ጉዳዮች ከፍተኛ ተመራማሪ ኤሪክ ሮዛንድ በበኩላቸው በሰጡት አስተያየት የእሁዱ የሽብር ጥቃት ለብጥብጥና ለውድመት ገቢሮች እየተማረኩ ይልቁንም የሕይወት አቅጣጫቸው የጠፋባቸውና በቁጣ የተመሉ ወጣት ሙስሊሞች በጽንፈኛው አሸባሪ ቡድን አይሲስ የሚሰራጩትን የጥፋት መልእክቶች እንዴት እንደሚቀበሉ የሚያሳይ ነው ብለዋል። እነኚህም የሽብር አዝማሚያዎች አገሮች በየራሳቸው የሚዋጓቸው አይነቶች ናቸው ሲሉም ተንታኙ አክለዋል